መዝናኛ በአዲሱ የደቡብ ምዕራብ ኢትዮጵያ ክልል ውስጥ ከሚገኙ ብሔሮች ውስጥ አንዱ ከፋ ነው። ከፊኖኖ ደግሞ የህዝቡ የመግባቢያ ቋንቋ ነው። ቦንጋ የዞኑ ርዕሰ ከተማ ናት። የከፋ ህዝብ በርካታ የሚታወቅባቸው ባህላዊና ታሪካዊ እሴቶች አሉት። ከነዚህም ውስጥ የባህላዊ ሙዚቃ አንዱ ነው። ካፋዎች አራት አይነት ባህላዊ የሙዚቃ ስልቶች አሏቸው። ክቡራትና ክቡራን አድማጮቻችን የዚህ ሳምንት የመዝናኛ ዝግጅታችንም በዚህ ላይ ያተኩራል። ከዝግጅቱ ጋር ታምራት ደንሳ ነኝ። አብራችሁን ቆዩ ሾነ কনি পুষো না কনি গিজা করি ভুষো না የከፋ ዞን በሀገሪቱ በጹብ ድንቅ የተፈጥሮ ልምላሜና ጥብቅ ደኖቹ ይታወቃል። የተፈጥሮ ጫካ ቡና መገኛ ምድርም ነው። ከ500 ዓመታት በላይ ያስቆጠሩ ታሪካዊ አብያተ ክርስቲያናትና መስጊዶች፣ በርካታ ፏፏቴዎችና ወንዞች ባለቤትም ነው። የንግሥታት መካነ መቃብርን ጨምሮ በተመሳሳይ በርካታ ታሪካዊና ባህላዊ ቅርሶች መገኛ ምድርም ነው። የከፋ ህዝብ ለዘመናት ሲወርድና ሲወራረድ በኖረው ታሪኩ ደስታውና ሐዘኑን ቋንቋውን እምነቱን ተስፋውና ብርታቱን ከትውልድ ወደ ትውልድ እያሸጋገረ ከመጣባቸው መንገዶች አንዱ ሙዚቃው በዋነኛነት ተጠቃሽ ነው። ከፋ በሙዚቃው ሀዘኑን የሚገልጽበት የራሱ ስልት አለው። በዓላትን ያከብበታል፣ የወል ሥራዎችን ወይም ደቦ ይከውንበታል፣ ተፈጥሮን ይገልጽበታል። አቶ ክፍሌ መሸሻ የቦንጋ መምህራን ትምህርት ኮሌጅ መምህር ናቸው። የከፋን ባህላዊ ሙዚቃ በሁለት ዋና ዋና ክፍሎች ከፍለው እንዲህ ይነግሩናል እንግዲህ እንደ ማንኛውም አካባቢ ባህልና ታሪክ እዚህ አካባቢ ለምሳሌ፣ ከፋ ውስጥ ከሚዘፈኑ ዘፈኖች ውስጥ ዘፈኖቹን በሁለት ዋና ዋና ክፍሎች ከፍሎ ማየት ይቻላል። አንደኛው አንገሾ የሚባለው ነው። ሁለተኛው ደግሞ ወረቦ ወይም ትናንሽ ዘፈን የሚባለው ማለት ነው። እንግዲህ ትናንሽ ዘፈኖች በየጊዜው ክርጣቸውን እየቀየሩ ከዘመን ዘመን የተለየ ዘፈን በተለየ በቅርጽ እና በተለየ ዜማ እየተዜሙ የሚቀርቡ ዘፈኖች ሲሆኑ አንድ ሰው የሚባለው ደግሞ ልክ እንደ ትውፊት ከትውልድ ወደ ትውልድ ሚስጥር፣ አይነቱንም በተወሰነ መልኩ የማይቀይር አይነት የዘፈን አይነት ነው። የከፋ ባህላዊ ሙዚቃዎች፣ ሙዚቃው እንደሚቀርብበት ጉዳይ መሰረታዊ ልዩነት እንዳላቸው ይነገራል። በበዓላት ወቅት የሚቀርብ ሙዚቃ ባሬ ዱቦ ወይም ደግሞ ካፋዎች ባሬ ዱቡ ቆጮ የሚሉት የሙዚቃ ስልት፣ የወል ስራ ወይም በድቦ ወቅት የሚዜም ወይም በካፍኛ ዳቤ ዱቦ የሚባለው የሙዚቃ ስልት፣ እንዲሁም በለቅሶ ጊዜ እንደሟቹ የሰው ሁኔታ በተለያየ መልኩ በወንዶችና በሴ ቶች አማካኝነት የሚዜም ሙዚቃ ሆኖ ካፋዎች ስልቱን ኤፒ ዱፒ ቆጮ ብለው ይጠሩታል። ሌላኛው ደግሞ በሴቶች ብቻ የሚከወን ቅጠላቅጠል በመያዝ በአጀብ የሚጨፈር ሙዚቃ ደግሞ ዱሞ ይባላል። ይህኛው የሙዚቃ ስልት ምናልባትም ከሌሎች ሁሉ ብሔር ብሔረሰቦችና ህዝቦች ለየት ሳይል አይቀርም። ሴቶች ተፈጥሮን የሚጋፍጡበት እንደሆነ ነው የተነገረን። ይህንኑ በተመለከተ አቶ ክፍሌ ሲናገሩ ይህኛው የሙዚቃ ስልትና አላማ ከሌሎች ሁሉ ፍጹም ለየት ያለ መሆኑን ነው። ዱሞ በሴቶች በተለይ በሴቶች የሚቀርብ የዘፈን አይነት ነው። ዘፈኑ በምድር ላይ ምናልባት አሁን ለምሳሌ ወጥ የሆኑ ነገሮች ወይም ለምሳሌ የሰው ልጅ ሲወለድ ሙሉ አካሉ ይዞ ነው የሚወለደው። ሌሎች እንስሳትም እንደዚህ ሙሉ አካላቸውን ይዞ ይወለዳሉ። እየተለመደ ገጽታ አለ። ከዛ ገጽታ ውጪ የሆነ ነገር ሲወለድ ይሄ ነገር አንዟል ነው ወይም ከተለመደው ክስተት ውጪ ነው የተፈጠረው ተብሎ ከሰፈር ሰፈር መረጃ የተቀባበሉ ሴቶች ይገስኑና ጠላግጠል ይዞ የሚዘፈኑ ትልልቅ ወንዞች ባሉበት አካባቢ ሄዱና የያዙትን ቅጥላ ቅጠል፣ ይሄ ነገር በዚህ ወንዝ ይሄድልን፣ ይወገድልን፣ ሁለተኛ አይከሰት እያሉ ዘፈር አይነት ነው ነው። በከፋ ዞን ከፋን ጨምሮ ሶስት ነባር ብሔረሰቦች መገኘታቸው ባህላዊ ሙዚቃው ሰፍቶ እንዲታይ አድርጎታል። የናውና ጫራ ብሔረሰቦችም እዚሁ አካባቢ እንደሚገኙ እያሰብን እነዚህ ሶስቱም የየራሳቸው የሙዚቃ ስልት እንዳላቸው እንረዳለን። በባህላዊ የሙዚቃ ስልቶች የበለጸገው የከፋ ምድር አሁን አሁን እነዚሁ ዕድሜ የጠገቡ የሙዚቃ ስልቶች በጊዜ ሂደት እየተዳከሙ ስለመምጣታቸው የሚያሳዩ ምልክቶች ስለመኖራቸው ባህሉን በቅርበት የሚከታተሉት አቶ ክፍሌ ይናገራሉ። ምንም እንኳ የሚጠበቀውን ያህል ባይሆንም የዘመናዊ ሙዚቃው ጥቂቶች ብዙዎቹን እያፈሩ እድገት እያሳየ ስለመምጣቱ የካፍኛ ሙዚቃ ድምፃውያን ይናገራሉ። ከእነዚህም ውስጥ ድምፃዊ አስራት አሉቦ አንዱ ነው። አስራት የካፋ ሙዚቃ ባህላዊ መሰረቱን ጠብቆ እንዳይሸጋገር አስቸጋሪ ሁኔታዎች እየተጋረጡበት እንደሆነ ይናገራል። ከእነዚህ ውስጥ ደግሞ የካፋ የሙዚቃ ቅኝት በዘመናዊ መሳሪያ መቃኘት አስቸጋሪ ሆኖ መገኘትን በዋነኛነት ይጠቅሳል። ባህልን መሰረት አድርገህ ወደ ዘመናዊ መምጣት የምትችልበት በተለይ አሁን ዘመኑ ያለበት ቴክኖሎጂ ያለበት ደረጃ ላይ ባህልን ተጠቅመ መድረስ ላይ እምብዛም ብዙ አልሰራንም። እንደኔ አንዳንድ የሞከርኳቸው ነገሮች አሉ ከኔም የተሻሉ እጅግ ከኔም የሚበልጡ ድምፃዊዎች አሉ፣ በርካቶች፣ እነሱም ሞክረዋል። ግን ምንድን ነው የሙዚቃ መሳሪያዎቻችንን በደንብ ዓለም አቀፍ አድርገው መጫወት የሚችሉ ሰዎች ወጥተው አልታዩም። እና እነሱ ካለመውጣታቸው የተነሳ የእኛን ሙዚቃ ቅኝቱን የሚያውቁ ሰዎችን ካለማግኘታችን የተነሳ ብዙ መንገድ ልንሄድ አልቻልም። አሁን እኛ የምንጠቀምበት ኢንስትሩመንት የሙዚቃ መሳሪያዎቻችንን ሳይሆን ያው ቴክኖሎጂ ያመጣውን ወይም በዚህ በዘመኑ ቴክኖሎጂ የተመረቱ የሙዚቃ መሳሪያዎችን ነው እየተጠቀምን ሙዚቃውን የሰራን የምንገኘው እንጂ የእኛን ባህላዊ ሙዚቃ ወደ ስቱዲዮ ወስደን በስቱዲዮ ድምፅ የሰርተን ወደ ዓለም ለማድረስ የጣርነው ነገር የለም። ነገር ግን አሁን አንዳንድ የተሞከሩ ያሉ ነገሮች አሉ እና እንደ ከፋ በርካታ የሙዚቃ መሳሪያዎች አሉ የትንፋሽ መሳሪያ ያለ፣ የምት ሙዚቃ መሳሪያ ያለ እና እነሱን ተጠቅመን ወደ ዘመናዊው ሳንቀላቀል ሰርተን ያወጣናቸው ወይም ለአድማጭ ማህበረሰቡ ያደረስነው ዘፈን የለም እና የሞከርናቸው ዘፈኖች ግን ያው ዘመናዊ ብቻ ናቸው። ቅኝቶቻቸው እና የዜማ ስልታቸው ብቻ ነው ወደ ማህበረሰባችን የመጣ እንጂ ኢንስትሩመንታቸው ባህልን ይዞ የወጣ አይደለም። ቲታጅዎጆ ሻኪ ጉፌውቾ ሸጲ ሞቼ ማንጆ አሪ ሄከብጆ አሸ ወበ ከፋ ጫጄ ኢ ሹነቶ የጭ ኢኮተቴ ጫንደኢወኪቶ ቦቶንጨቺ ጋዎንጻ ቡሾንድችዬ አሁን አሁን በከፋ ባህላዊ መሰረታቸውን የጠበቁና የዘመናዊ ሙዚቃዎች ስራዎች በተወሰነ መልኩም ቢሆን ለአድማጭ ተመልካቹ እየቀረቡ ነው። ነገር ግን የሙዚቃ ሙያተኛው ከሙያ ስነ ምግባር ሳያፈነግጥ መስራት ተገቢ እንደሆነ ነው ድምፃዊ አስራት አሉቦ የሚገልጸው። ለዚህ ደግሞ የድምፃውያንና የሙዚቃ መሳሪያ ተጫዋቾችን ሚና መደበላለቁን የሙዚቃውን እድገት ከተፈታተኑ ነገሮች በዋነኛነት ተጠቃሽ መሆኑን ይገልጻል። የሙዚቃ መሳሪያ ተጫዋች ከሆነ የሙዚቃ መሳሪያ ተጫዋች ነው። ያንን የሙዚቃ መሳሪያ ተጫዋች ሙዚቃ መሳሪያውን እንደሚጫወት ራሱ አምኖ ከወጣ ያንን ሙዚቃ መሳሪያ መጫወትን ዓለም አቀፍ ለማድረግ የግል ጥረት ያስፈልጋል። ሁለተኛ ማህበረሰብ ውስጥ መግባት ያስፈልጋል። ማህበረሰብ ውስጥ ስትገባ ደግሞ እነዚህን ዓለም አቀፍ ለማድረግ ደግሞ ምን ያስፈልጋል? ኢኮኖሚ ያስፈልጋል። እነዚህ ኢኮኖሚውን ደግሞ የትኛው ማህበረሰብ ይደግፋል? ማህበረሰብ መሰረትን ካነሳ ማህበረሰቡ በጣም ወዶ አክብሮህ ከተቀበለ አንተ አክሴፕታንሱን ወይም ህዝባዊ ተቀባይነቱን ካገኘ ያገኘህበት መንገድ በሙዚቃ መሳሪያ ባህላዊ ሙዚቃ መሳሪያን በመጫወት ከሆነ ያንን ባገኘው ህዝባዊ መሰረት ተጠቅመ፣ ህዝባዊ መሰረቱ ደግሞ ምንድን ነው? አንተ እንድትወጣ ስለሚፈልግ የወጣህበትን መንገድ አስጠበቀ። ኢኮኖሚን ከማህበረሰቡ አግኝተ መውጣት ትችላለህና ክሬዲት ሰተ ለሙያችን መስራት ያስፈልጋል። ኢትዮጵያ ውስጥ በሁሉም ብሔሮችና ብሔረሰቦች ዘንድ የሚገኙ የተለያዩ ቱባ የሙዚቃ ባህሎች ተጠብቀውና ተጠናክረው ለቀጣዩ ትውልድ እንዲተላለፉ የሚያስችሉ ስራዎች አጥጋቢ ናቸው ለማለት ይከብዳል። ጥንታዊ ባህላዊ ቅርሶች ተገቢው እንክብካቤና ድጋፍ ካልተደረገላቸውም በዚያው ልክ የመጥፋት አደጋ ሊያጋጥማቸው ይችላል። የካፋ ጥንታዊ የሙዚቃ ስልቶች ተገቢውን ጥበቃና እንክብካቤ እንዲያገኙ ያሉትን አማራጮች ማየቱ ተገቢ ይሆናል። ይህንን ዝግጅት ለማጠናከር መረጃ የአባ ማካፈል የተባበረንን የቦንጋውን ፍጹም ተሾመን በእናንተ በአድማጮቻችን ስም እናመሰግናለን። ለዛሬ ያልነው ዝግጅታችንም የእስካሁኑን ይመስል ነበር። ሳምንት ደግሞ በሌላ መሰናዶ እንጠብቃችኋለን። ቸረን ሰንብት ekewa kayevane ekewa kayevanoekewa kaye ito ekewa kayebunda